የማህበራዊ መገናኛ ዘዴዎች ቅኝት ባለፈው ሳምንት የተጀመረው የህክምና ባለሙያዎች ተቃውሞ በዚህ ሳምንትም ቀጥሏል። የማህበራዊ መገናኛ ተጠቃሚዎች ይህን የተመለከቱ አስተያየቶች በማህበራዊ መገናኛ ገጾች አስፍረዋል። የኢትዮ ኤርትራ ድንበር መዘጋትም ሌላው አነጋጋሪ ጉዳይ ነበር የኦሮሚያና አማራ ክልሎች የህዝብ ለህዝብ መድረክ በአምቦ ከተማ መካሄድ እነዚህ ሶስት ጉዳዮች በማህበራዊ መገናኛ ዘዴ የተሰጡ አስተያየቶችን እንዳሰን ይዘን ቀርበናል። በአሪስ ዩኒቨርሲቲ ያሉ እጩ ሐኪሞች የተቃውሞ ሰልፍ ፖሊስ ኃይል ተጠቅሟል ሲሉ የተነሳው ተቃውሞ ተዛምቶ ተዛማች ጉዳዮችንም ተነስተው በሌሎች የሀገሪቱ ያሉ ዩኒቨርሲቲዎችና የሕክምና ባለሙያዎች የተሳተፉበት የተቃውሞ ሰልፍ ተካሂዷል። በተማሪዎች ላይ የደረሰውን አካላዊ ጥቃት አውግዘዋል። ተዛማች ጥያቄዎቻቸውን አንስተው መፍትሄ እንዲሰጣቸውም ጠይቀዋል። በማህበራዊ የመገናኛ አውታሮች ላይ ይሄው ተስተጋብቷል። ይህ የምጣር መጀመሪያ ነው ይላሉ ያሬድ ምስጋናው የተባሉ በፌስቡክ አስተያየት በመንደርደሪያ ጽሁፋቸው ችግሩ እየደረሰ ያለው በኢንተርን ሐኪሞች ብቻ እንዳይመስላችሁ፣ ሁሉም የጤና ባለሙያ ተባብሮ ይህን ያረጀና ያፈጀም የጤና ስርዓት እንዲሻሻል መታገል አለበት። እኛስ ስንኖር ነው ሌሎችንም የምንረዳው። በወደቀ የሕክምና ስርዓት የሚገነባ አገር የለም። አራት ነጥብ ብለዋል። የጤና ጥበቃ ሚኒስተሩ ዶክተር አሚር አማን በትዊተር ገጻቸው የህክምና ባለሙያዎች ጥያቄዎቻቸውን በሰላማዊና ህጋዊ መንገድ የማቅረብ መብት እንዳላቸው ገልጸው ኢንተርን ሐኪሞች ላይ በደረሰ ጉዳትና ባነሷቸው ጥያቄዎች ዙሪያ ከሚመለከታቸው አካላት የተውጣጣ ቡድን በስፍራው በመገኘት ውይይት አካሂዷል ብለዋል። ለጠቅ አድርገው በዛው በትዊተር ገጻቸው በኢንተርን ሐኪሞች ሰሞኑን በሰላማዊ መንገድ የተነሱ ጥያቄዎችና በተለያዩ የጤና ባለሙያዎች የሚነሱ ጥያቄዎችና በጋራ ለመፍታት ከሳይንስና ከፍተኛ ትምህርት ሚኒስቴርና ከጤና ሚኒስቴር በተውጣጣ የተቋቋሙ ቡድን በጋራ በመስራት ላይ ይገኛል ሲሉ አስፍረዋል። ከሳውን ግርማ የተባሉ ጸሐፊም በፌስቡክ ወዴት ወዴት፣ ክቡር ሚኒስትር ሲሉ ይጠይቃሉ። ቀጠል ላድርገውም ጥያቄው የሁሉም ኢትዮጵያዊ ሐኪም ነው። የአንድ ባች አሊያም ቡድን አስመስሎ መመለስ መሞከር መፍትሄ አይሆንም። ክቡር ሚኒስተር ያስታውሱ። አብዛኛው የኢትዮጵያ ሀኪም ትናንት በየቢፒአር ስብሰባ ትንሽ ብቻ ታገሱን ያሏትን ቃል አክብሮ ብዙ እየታገሶት ነው። የችግሩን ስር መሰረት ማስወገድ እንጂ ሲፈነዳ የጠበቁ ማዳፈን ይዞን ይጠፋል ብለዋል። ንጉስ ፍቅሬ ትላል ድርጊቱን የፈጸሙትን አካላት ለህግ ቀርበው ተጠያቂ መደረግ አለባቸው። አለበለዚያ ከፍተኛ የህክምና ባለሙያ እጥረት ያለባት ሀገር ውስጥ ሌላ ተጨማሪ እጥረት ማስከተሉ አይቀሬ ነው ሲሉ ጽፈዋል። የጤና ጥበቃ ሚኒስቴሩ ዶክተር አሚር አማንም በትዊተር ገጻቸው በሀገራችን ካለው የህዝብ ብዛት የጤና ፍላጎትና ካሉን የጤና ተቋማት አንጻር ያሉን የጤና ባለሙያ በቂ አይደለም ሲሉ ይህንኑ አረጋግጠዋል። ቅዱስ ነቢዩ፣ እስቲ ይህ መንግስት ተጨማሪ ደሞዝ የምንጠይቅበት ጊዜ ነው? ቢያንስ ዛሬ የእናንተን የኑሮ ህልውና ለመታደግ ቻይና ሄዶ እየለመነ ነው። ወያኔ እኮ አንድ ነጥብ አራት ትሪሊየን ብር እዳ ያለባትን ሀገር እኮ ነው ያስረከበችው። ለምን ማሰብ ያቅተናል? ምን ነው አልበዛም እንዴ? 27 ዓመት ወያኔ መናገር ያህን ዘግታ የነበረ ጊዜ የት ነበርክ? እውነቱን ንገሬን ካልክ ደግሞ የትኛውን ሰብአዊ አገልግሎት ስትሰጡ ነው? እድሜ ለግል ክሊኒክና ሆስፒታል። ሁሉም ነገር ጊዜና ቦታ አለው። ስንቱ ከቤትና ንብረቱ ተፈናቅሎ ባለበት ሀገር የእናንተ ደመወዝ ጭማሪ ጥያቄ ምን የሚሉት ነው? ልክ ከመሬት ታፍሶ የሚሰጥ ይመስል። ኦሮሚያና አማራ ክልሎች የህዝብ ለህዝብ መድረክ በአምቦ ከተማ ተካሂዷል። መድረኩ የህዝብ ለህዝብ ትስስርን ለማጠናከር ታስቦ የተዘጋጀ በጋራ ለውጡን ለማስቀጠል እንዲያስችል መሆኑ ተጠቁሟል። በዚሁ መድረክ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ፣ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን ጨምሮ ከፍተኛ የፌዴራልና ክልል አመራሮችና ከሁለቱም ክልሎች የተወከሉ የህብረተሰብ ክፍሎች ተገኝተዋል። ይህንኑ የኦሮሚያና አማራ ክልሎች የህዝብ ለህዝብ መድረክ አስመልክቶ በማህበራዊ መገናኛዎች በርካታ አስተያየቶች ተነበዋል። ከእነዚሁ መሀል ጥቂቶቹን እንሆ አሉላ ዮሐንስ በፌስቡክ አስተያየታቸው ኢትዮጵያ ከ83 ብሔር ብሔረሰቦች እንዲሁም ዘጠኝ ክልል መስተዳደሮች ያቀፈች ሀገር ናት እንጂ ሁለት ክልል መሪዎች ብቻ ሲመቻቸው ተጠራርተው ጠጅ የሚገባበዙባት ሲጣሉ ደግሞ ሰላሟን የሚነሷት ያላቻ ጋብቻ አይደለችም። ከስሩ የታመመን ዛፍ ሁለት ቅጠሎች ብቻ ተወስዶ ቢታከም ቀድሞ የሚደርቁት የታከሙት ቅጠሎች ናቸው። ያ እንዳይሆን ደግሞ በሁለቱም ሕዝቦች መካከል የነበረውን ፍቅርና ሰላም እንዲመለስ የጋራ መግባባት እንዲኖር ሀገር አቀፍ ስራዎች መሰራት አለበት። ሌላውን በአይነ ቁራኛ እያዩ ተፋቅረናል፣ ታርቀናል የሚለው ውሃ ቅዳ ውሃ መልስ ነው። ለኢትዮጵያ ከሌሎች የተለየ ታምር የሰራላት ብሔር አለ ብዬ አላምንም። አለ ከተባለ ግን አንደኛ ነኝ የሚለው ከኋላ እንደሚሰለፍ ራሱም ጠንቅቆ ያውቃል። ብለዋል ማቴ ካሮ በመድረኩ ላይ የታዘቡትን እንዲህ ሲሉ ጽፈዋል። እነዚህ ባለስልጣናት እንዲህ አካብዶ ሰላም ሲባባሉ የአንድ ሀገር ልጅ ሳይሆን ወንዝ፣ እውቅያኖስ የጋረዳቸው የሩቅ ዓለም ሰዎች ነው የሚመስሉት። ስለዚህ ብዙም ባታራግቡት ህዝብ ለህዝብ የተጣላ የለም፣ ፖለቲከኞቻችን ካልሆኑ በስተቀር ለዘብ አድርጉት ብለዋል። እኔም ምለው ከመቼ ወዲህ ነው በኢትዮጵያ ውስጥ ህዝብ ከህዝብ ጋር ተጣልተው የሚያውቁት? ይልቅ የምታጣሉትን በስልጣን የምትጣሉት እናንተ ፖለቲከኞች ከኦዴፓ ጀምሮ ኦዴፓ፣ ህወሓት፣ ደህዲንና ሌሎች ተቃዋሚ ፖለቲከኞች ናችሁ። የምትወክሉትን ህዝብ አዛይ በመምሰል ለስልጣናችሁ ስትሉ የምታፋጇቸው ህዝቡን ተዉትና እርስ በርሳችሁ መጀመሪያ ከመጠላለፍ ፖለቲካ ወጥታችሁ ሁላችሁም ሰላማዊ በሆነ መንገድ ተነጋግራችሁ የእውነት ለዚህ ምስኪን ሀገር ከልባችሁ ስሩላት። የተጠላ ህዝብ የለምና ህዝቡን የተለየ ፊልም እየሰራችሁ አታደንቁሩት። ኦሮማራ የማደንዝጃ ስልታችሁ ስለተባነነባችሁ ታውት አትድከሙ። የዘሩ ቀለጠ አስተያየት ነበር ዛግ ወደም በትዊተር ገጽ ባሰፈሩት አስተያየት ክልላዊ መስተዳደሮች ፍትሐዊና ተገቢ የልማት ተግባራትን አብረ መሸከም ካልቻሉ መኖር የለባቸውም። ቋንቋ አቀፍ ትርጉም አልባ ፋይዳ ቢስ የዘር ክልሎች መክሰም አለባቸው። በዛው በትዊተር በሌላ ጽሁፋቸውም ድራማ የሚባል ነገር የለም። ይህ የጀዋር ታክቲክ ነው፣ መቀጨት አለበት። የአብይ መንግስት ለአዲስ አበባ ከተማ ህዝብ ውሃ ማቅረብ ካልቻለ መወገድ አለበት። የኦዴፓ ባለስልጣኖች በቆቃ ግድብ ውሃ አጠቃቀም ላይ ጥናት ቢያደርጉ ህዝባችንን የበለጠ ይጠቅማሉ ሲሉ ጽፈዋል። በዚህ ሳምንት ኢትዮጵያን ከኤርትራ የሚያገናኙት ድንበሮች በሙሉ መዘጋታቸው ተሰምቷል። ዘላምበሳ ሰርሃ ድንበርና ራማ ክሳድ ኢቃ ድንበርን ቀደም ብለው የተዘጉ ሲሆን የሁመራ አማሃጀር ድንበር ባሳለፍነው ሳምንት ቀደም ሲል የተዘጋ ሲሆን የቡሬ አሰብ ድንበር እንዲሁ ተዘግቷል። ድንበሮቹ ለመዘጋታቸው ይፋዊ መረጃ እንዳልተሰጠ ነው። ያንግቲ ሀጎስ በፌስቡክ አስተያየት የድንበሩን መዘጋት እንዲህ ሲሉ አስተያየታቸውን አስፍረዋል። ለምን እንደተከፈተና እንዴትስ እንደተከፈተ ለህዝቡ ግልጽ አልነበረም። አሁንም ለምን እንደተዘጋ ለህዝቡ ግልጽ አይደለም። ሀገር ከሀገር መታረቅ ያለበት እንጂ ግለሰብ ከግለሰብ አይደለም ብለዋል። ፊታውራሪ እንደሻው አለማየሁም የማይተማመን ባልንጀራ በየወንዙ ይማማላል አለ አያ፣ እውነትን እኮ ነው። ከታረቅን ታረቅን በሉን፣ ካልታረቅን የእባብ ለእባብ ጨዋታችንን እንጀምር። ምንድን ነው ይሄ ከአንገት በላይ ሲሉ እንደሚታወቀው በቅርቡ ኢሳያስ የሱዳን ፕሬዝዳንትን በቱርክ የተነሳ ሲተች ነበር። አልበሽር ከስልጣን ከተወገደ በኋላ በድንበሩ በኩል አሸባሪዎች ይገባሉ በሚል ሰበብ ይመስለኛል እንጂ ያ ሁሉ በቅሎ ጋሻ ፈረስ ጋቢ ኢሱ ወስዶ ጨክኖ አይዘጋውም። ኤፍዮኪያ ገብረ ህይወት አስተያየት ነበር። አብደላ መሐመድ መንገዱ የተዘጋው የኤርትራ መንግስት ከስልጣን ይውረድ ስለተባለ ያንን ለማረጋገጥ ታስቦ ላልተወሰነ ቀን ነው የተዘጋው ኢሳያስ የአልበሽር እጣ ፈንታ እንዳይደርሰው የሰጋ ይመስላል። የድንበር መዘጋቱ ስጋት ሊሆን እንደሚችል ጠቁመዋል በአስተያየታቸው። ጀምስ ባዲን የአብደላህ አህመድን አስተያየት ያጠናክራሉ። ለኤርትራ እውነቷን ነው፣ መዝጋት አለባት። ጎረቤት ሀገራት ሙሉ በሙሉ በሚባል ደረጃ በአዳዲስ መሪዎች እየተመሩ ስለሆነ ያ ሁኔታ ለኢሳያስ የኩበት ፍም ነው። ያ ፍም ወደ ነበልባል እንዳይሆን ስጋት አለው። ገነት ተረፈ መብታቸው ነው፣ እንኳን ዘጉት። ፋይዳ ቢስ ወሬ አንፈልግም። ሲጀመር በሕግ አንቀጽ የተቀመጠ የጋራ ውል በሌለበት የተከፈተ መንገድ ለሁለቱም ሀገራት አይጠቅምም፣ ዘለቄታም አይኖረውም ባይ ነኝ። ስለዚህ የሀገራችንን የውስጥ ችግር የመፍታቱን ስራ ማስቀጠል እንጂ ጅቡቲ ለስደተኞች በር ከፈተች፣ ኤርትራ የከፈተችውን በር ዘጋች የሚለው ዜና ወሬ አሁን ላይ ለእኛ አይጠቅመንም። ከጎረቤት ሀገራት ጋር መነካካትና መጨቃጨቅ ሳይሆን የሚያስፈልገንን ወዳጅነትን ማጠናከር ብቻ ነው ላለሁ ቸር እንሰንብት ብለው ተሰናብተዋል። እኛም ከማህበራዊ መገናኛ ዘዴዎች ያጠናቀርናቸውን ጥቂቶቹን አስተያየቶች እነዚህን ይመስሉ ነበር። ቸርን ሰንብት።